የወጣቶች ስራ አጥነት በፖሊሲ የተቀረጸ መፍትሄ ካልተሰጠው የብዙ ኢትዮጵያውያንን ቤተሰብ የሚፈታተን ችግር መሆኑን በደቡብ ክልል የሚኖሩ ተምረው ተመርቀው ስራ ያጡ ወጣቶች ተናግረዋል። በየዓመቱ በከፍተኛ ትምህርት ተቋማት ከመቶ ሺህ በላይ ተማሪዎች እንደሚመረቁ የሚገልጸው ትምህርት ሚኒስቴር የሚመረቁ ተማሪዎች የስራ እድል እንዲያገኙ የዩኒቨርሲቲ ኢንዱስትሪ ትስስር ፕሮጀክት ቀርጾ ጥረት እያደረገ መሆኑንም አስታውቋል። የደቡብ ክልል ስራ እድል ፈጠራና የኢንተርፕራይዞች ቢሮ በክልሉ ከፍተኛ የስራ አጥነት ችግር መኖሩን ገልጾ በወጣቶቹ ያለባቸውን የፋይናንስ እና የግብዓት አቅርቦት ችግር ለመፍታት እንቅስቃሴ እያደረገ መሆኑንም አስታውቋል። ተከታዩ ዘገባ በዚህ ዙሪያ ያተኩራል። የተለያዩ ማስታወቂያዎች በሚለጠፍበት ሰሌዳ ላይ የስራ ቅጥር ማስታወቂያ ሲከታተል ያገኘነው ነው ወጣቱ ተመስገን ባለመው ተምሮ በተመረቀበት የእንስሳት ሕክምና ሳይንስ ስራ ለማግኘት ፍለጋ ከጀመረ ሶስት ዓመት እንደሆነ ተናግሯል። በአንድ ሆቴል ውስጥ በጥራት ሰራተኝነት ተቀጥሮ እንደሚሰራ ገልጾ ዘውትር ከስራ መልስ ከሰዓት በኋላ አስራ አንድ ሰዓት ገደማ በከተማው የተዘዋወረን የስራ ቅጥር ማስታወቂያዎችን እንደሚከታተልም ገልጿል። ተወልዶ ያደገበት ከምባታ ጠምባሮ ዞንም በተለያዩ ምክንያቶች ስራ ማግኘት እንዳልቻለም ያስረዳል። ትምህርት ብንጨርስም ስራ ላያገኘን በቃ የሆነ ዝም ብለን መጉላላት ነው እንጂ ሆነ ዝም ብዬ የሆነ ማነት ስራ ነው እየሰራሁ ያለሁ ያን ስራ ስራ ስለሌለኝ ቤት ቅጦች ከማለት ስራ ያገኛል ብዬ ዝንብ በቃ ሌላን ፈል እየፈለኩ ይህንም እየሰራው አገኛሉ በማለት ነው እየሰራት ያለው ለውጣች የተመቻችን ችግራቸውን በውል የተገነዘበ አሰራር አልተዘነጋም ተደርጓል የሚባለው ጥረት በተለያዩ ብልሹ አሰራር የተበላሸና ሁሉም ወጣቶችን በፍትሃዊነት የማያዳርስ ነው ማለት ተናግሯል። ሰው ተምሮ ስራ ያገኘ ስለዚህ ያ ነገር ጥያቄ በጣም ፈጥሮብናል። ሶስት ዓመት ቤት መቀመጥ ማለት በጣም ጉዳት ነው። ብዙ ጊዜ እዚህ መጥቻለሁ። ብዙ ጊዜ ሞክሬያለሁ። ይህንን መልስ የቀን ስራ አገኛለሁ በሚልበት ሐዋሳ ከተማ የሚኖረው በወላይታ ሶዶ ከተማ ተወልዶ ያደገውና ርፍት ባሊ ከሚባለ ዩኒቨርሲቲ በንግድ ስራ ትምህርት መስክ በ2009 ዓ.ም ተመረቀ። ወጣት ግርማ ሳሙኤል የስራ ልምድ የተባለ ስራ አለማግኘቱም ተናግሯል። የሰው ልጅ ሰርቶ ነው ስራ ልምድ የሚያገኘው። እኛ ደግሞ ማስታወቂያ ይወጣል። የሚወጣው ማስታወቂያ በምን ላይ ይገደባል? ስራ ልምድ ላይ ይገደባል። በማህበር ለመደራጀትም መስፈርቱ መሄደቱ ተስፋ አስቆራጭ እንደሆነም ቢደራጅም በበጀት ምክንያት ስራ ማግኘት እንደማይችሉም ተናግሯል። የቀን ስራ ወይም የጉልበት ስራ ይሰራም

ለመስራት ማቀድ እንኳን እንዳልቻለም ተናግሯል። ገንዘብ ያስፈልጋል ብር ያስፈልጋል ብር ሳላገኝ ራስን መቋቋም ምንም ነገር የሚችለው ነገር ያለን እ እንደመቀን ስራት ብንሰራ እሱን ደሞ ስታመዳ ምንም ነገር ይበቃ አይደለም። የስራ አጥነት ችግሩ የማይሰጠው በመንግስት በኩል የሚሰጠው ግምት አነስተኛ በመሆኑ ነው ሲል ወቅሷል። የ2013 14 ዓ ምት ተመራቂዎችን ሳይጨምር በየአመቱ ከ100ሺ በላይ ወጣቶች ከኢትዮጵያ ከፍተኛ ትምህርት ተቋማት እንደሚመረቁ የሚናገሩት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ የኮሚኒኬሽን ዲሬክተር አመለው የሚመረቁ ወጣቶች ስራ እንዲያገኙ ትምህርት ሚኒስቴር ከተለያዩ መስሪያ ቤቶች ጋር በመሆን ጥረት እንደሚያደርግም ተናግሯል። የስራ ዕድል ለመፍጠር የሚሰሩ ነገሮች አሉ። ዩኒቨርሲቲዎቻችን የዩኒቨርሲቲ ኢንዱስትሪ ትስስር ላይ የሚሰሩ ቀጠናዊ ትስስሮች አሉ። እዛ ላይ ተማሪዎች አፓረንት እንዲወጡ በማድረግ ብቁ የሆኑ የተማሩ ኃይልን ለማፍራት የመሰሉ ስራዎች አሉ። የደቡብ ክልል ስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ አቶ ብረጋ ብርሃኑ በክልሉ በ2014 ዓመተ ምህረት ብቻ ስራ አጥ እንደሆኑ የተለዩ ከግማሽ ሚሊዮን በላይ ወጣቶች መኖራቸውና ለወጣቶቹ የስራ ዕድል ማመቻቸት በተለያዩ ምክንያቶች ፈታኝ መሆኑን ገልጿል። ብድር አቅርቦታችን አርጋኝ ሆነ ነው። የብድር አቅራቢ ተቋማት በተሟላ ሁኔታ በስራ ፈላጊዎች ፍላጎት መነሻ ብድር እያቀረቡልን አይደለም። ይሄ አንዱ ፈታኝ ጉዳይ ነው። ሁለተኛው በገጠር እና በከተማ ለሚሰማሩ ወጣቶች መሬትን ከማቅረብ አንጻርም ክፍተቶች አሉ። ለየን ላሏቸው ወጣቶች የስራ ዕድል ለመፍጠር 777 ሚሊዮን ብር እንደሚያስፈልግ ተናግረው፣ የቀረበው የብድር መጠን ግን ከአርባ በመቶ የማይዘል ነው ብሏል። ወጣቶቹ ያለባቸውን የገንዘብና የግባት አቅርቦት ችግር ለመፍታት እንቅስቃሴ ላይ መሆኑን ግን አቶ ብረጋ አስታውቀዋል። ቀጣይ ሁሉም ችግሮች ይፈታሉ ባይባሉም በአመራር ጥረት እና እንቅስቃሴ ሊፈቱ ነው። ለፈጥኑ ችግሮች እንደሚፈቱ ተስፋ አድርገን ውይይት እያደረግን ነው የምንገኘው። ከአጠቃላይ የኢትዮጵያ ሕዝብ ውስጥ ከግማሽ በላይ የሚሆኑት ወጣቶች ሲሆኑ የሚገጥማቸውን የስራ ማጣት ችግር ለመፍታት ያስችላል የተባለን የስራና የክህሎት ሚኒስትር ሰኞ አዲስ ሚኒስትር ተቋቁሞ ጥረት በማድረግ ላይ መሆኑን ሚኒስትሩ ከወራት በፊት አስታውቆ ነበር። የመስሪያ ቤቱ ሚኒስትር ወይዘሮ ሙፈሪያት ካሚል በቴክኖሎጂ ጭምር በመታገዝ የወጣቶችን ክህሎት በማሳደግ ችግርን ለመፍታት እንደሚሰሩ መናገራቸው ይታወሳል። ለአሜሪካ ድምፅ ዮናታን ዘዲዮስ ከሐዋሳም